በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ፖለቲካዊና ሕዝባዊ ተሳትፎ በአንጋፋ ነዋሪዎች ዓይን ምን እንደሚመስል በምሽቱ እንቃኛለን። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም አለው። ይህ ምስልና ድምፅ ቅንብሩን ደግሞ ብርሃን ኃይሉ ትከውንልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አሰፋ ዳምጤ በዊስካንሰን ግዛት ሚልዋኪ ከተማ ነዋሪ የሆኑ በእድሜ ብቻ ሳይሆን በትምህርት የካበቱ ትውልደ ኢትዮጵያ ናቸው። በግዛቲት ውስጥ ከአርባ ዓመታት በላይ የኖሩ አንጋፎች በሚልዋኪ ከተማ አስተዳደር እንዲሁም በከፍተኛ ትምህርት ተቋማት ውስጥ በተለያየ ኃላፊነቶች ላይ አገልግለዋል። ፖለቲካዊና ህዝባዊ ተሳትፎ እንዲያድግ የድርሻቸውን በመወጣት ላይ ይገኛሉ። በተያያዥ ጉዳዮች ላይ በቅርቡ አነጋግረናቸዋል። ዶክተር ቴዎድሮስ ወልደ ምህድንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ትስስርን ለመገንዘብ ለሚሻ ሁሉ ሕያው ማስረጃ ስለመሆናቸው የሚነገርላቸው የከተማዋ ነዋሪ ናቸው። ባፍላ ወጣትነት ዘመናቸው የረገጧትን ከተማ ከአርባ ዓመታት በላይ ኑረውባታል። ዶክተር ቴዎድሮስ የቀደሙት ኢትዮጵያንና የከተማዋ ግንኙነት ትምህርትን መሰረት ያደረገና በአመታት ውስጥም እየተቀየረ እንደመጣ ያውሳሉ። በለጋድሜያቸው ወደ ከተማዋ ከመጡ በኋላ በፍጥነት እራሳቸውን በትምህርት በማብቃትና ከሀገሬው ባህል ጋር በማላመድ በከተማዋ አስተዳደር ውስጥ ሳይቀር በከፍተኛ ኃላፊነት አገልግለዋል። ዶክተር ቴዎድሮስ የሚልዋኪ ከተማ አስተዳደር የጥናት ክፍል ውስጥ በኃላፊነት አገልግለዋል። በአሁኑ ጊዜ ደግሞ በከተማ የሚገኝ የቴክኒክ ኮሌጅ ውስጥ መምህር ናቸው። ዶክተር አሰፋ በበኩላቸው የሚልዋኪ ከተማ የመኖሪያ ቤቶች ባለስልጣንን ጨምሮ በተለያዩ የከተማ መስሪያ ቤቶች ውስጥ በከፍተኛ ኃላፊነቶች ላይ አገልግለዋል። እዚህ ደረጃ ላይ ለመድረስ ግን መንገዶች አልጋ ባልጋ እንዳልነበሩ ያስታውሳሉ። እንደመጣ ሶሳይቲ ውስጥ ገብተህ እንደ ሀገር ቤት ተመቻችቶህ ለመስራት ከባድ ነው። አንደኛ ጥቁር ነህ፣ በጥቁርነትህ የሚደርስብህ ነገር አለ። ስራ ለማግኘት ራሱ አንድ ከባድ ነው። ስለዚህ ኦን ዌይ የሚያዋጣ አንተ ትምህርት ቤት ሄደህ በትምህርት ኤክሰል አድርገህ ከነሱ ጋር ቁጭ ብለህ ተወዳ ድረስ ስራ ላይ ስትመደብ፣ ኢቨን እዛ ውስጥ እንኳን ከገባ ካልቸራል ባሪየር አለ አንተ ላይ ያለው። ከነሱ ጋር አዳፕት አድርገህ ቁጭ ብለህ ተሰብስበህ አንዳንድ ነገሮችን ለመስራት ግራጅዋል ትለምደዋለ እንጂ እንደመጣህ ማነጀር አርጉም ማየት ያዩሃል፣ ያጠኑሃል። ብዙ በሁለት በኩል ነው የምትኩ። ወደ የውጭ ሀገር መሆንህ ይጎዳሃል፣ ጥቁር መሆንህ ይጎዳሃል። ያንን ሁሉ እየታገልክ ማለፍ አለብህ እና ቀላል አይደለም። ለጠቅላላው ከውጭ ለመጣ ሰው በተለይ ለአፍሪካና ለጥቁር ለሆነ ሰው እዚህም ሀገር ያለው ጥቁር እንደዛ ነው ገባህ? በጥቁርነቱና ከባድ ነው ሁለቱም ትውልደ ኢትዮጵያን ምሁራን በከተማዋና በመላ አሜሪካ የሚደረጉ የፖለቲካና ሲቪክ እንቅስቃሴዎችን በቅርበት ይከታተላሉ፣ ህዝባዊ ተሳትፎዎችንም ያበረታታሉ። በከተማዋ ውስጥ ኢትዮጵያን የሚሰባሰቡበት ቀደምት ማህበር መስራቾች መካከልም ናቸው። ሬስቶራንት ሁለት አለን። ይህ ትልቅ ለውጥ ነው ለኛ የኦርቶዶክስ ቤተክርስቲያን ተከፍተዋል። ፕሮቴስታንትም አለ። እነዚህ እነዚህን አንድ ላይ አድርገን አሁን ለጊዜው ድርጅቱ ፎከስ የሚያደርገው ምን የመረዳጃ ማህበር ሰው ህይወቱ ሲያልፍ ገንዘብ ማዋጣት እንሰበሰባለን አንድ ላይ። በአመት ቢ ሶስት አራት ፒክኒክ እናደርጋለን እና አንዳንድ የመረዳጃ ማህበር ነው እንጂ ከዛ አልፎ የፖለቲካ እንቅስቃሴ ወይም ማህበሩ አክ ከነን ፖለቲካል ነን ሪሊጅስ ነው አለበዛ በዛ ውስጥ ከገባ ሁልጊዜ መከፋፈል ይመጣል፣ በሃይማኖት በፖለቲካ እና ለዛ ነው ብዙ አመት የሚኖረው። ግን ኢንዲቪዋል ሁላችንም በልዩ ልዩ ከተማ እየሄድ ፖለቲካ ፓርቲስፔት እናደርጋለን፣ እንከታተላል። ስለ ኢትዮጵያ በአመታት ውስጥ በከተማዋና በመላ አሜሪካ ኢትዮጵያውያንን ተሳትፎ እንዲገመግሙታል ይሽሁኢትዮጵያኖች እየ የኖሩት ፖለቲካ ውስጥ ገብተው ለምን ፓርቲስፔት አያደርጉም? አክቹዋሊ አንዱ ፓርቲ ውስጥም ገብታ አይዘር ዲሞክራት ሆነ ሪፐብሊካን ሆነ መሳተፍ አለብህ በሚል አክቹዋሊ ድርጅት አለው። አሁን ኢትዮጵያን አሜሪካን ኢስት ኮስት ነው እንትኑ ያለው። እነሱ አሁን ብዙ እየሰሩ ነው። ብዙ ኢትዮጵያኖችን ሪክሩት አድርገው እንዳለው ደግሞ አዲሱ ትውልድ አሁን እነሱም ኢንቮልቭ ሆነው ጀኔራሽናል ጋፕ አለ። በእኛ ጊዜ መጣ ነው እንዳልኩ ብዙ ካልቸራል ባሪየር አለ። ቶሎ ገብተ ከነሱ ጋር ለመስራት ምናምን ከባድ ነው። እዚ የተማረው የሰራው ያወቀው ግን አሁን ትንሽ ኮንሸስ ሆኖ በድርጅት ፎርም አርገው አሁን ብዙ ሪክሩት እያደርጉ ኢቨን በኦልደርማን በኮንግረስማን ራን እንዲያደረጉ ፑሽ እንዲያደረጉ እየተቀየረ ነው። እንዲህ እንደ ሰሞኑ የዩናይትድ ስቴትስ ውስጥ ፖለቲካዊ ሁነቶች ሲደሩ ለዓመታት የኖሩበትን ሀገር፣ መጪ ዘመን የሚወስኑ እንቅስቃሴዎችን ከመሳተፍ አልፈው የተወለዱባት ሀገር ልትቀስመው የምችለውን ልምድም ማሰባቸው አልቀረም። መብትና ድምፅ የሚከበርበት ሀገር ነው።

የተወለዱባትን ሀገር ታሪክ መለስ ብለው የሚቃኙት ዶክተር አሰፋ በበኩላቸው ኢትዮጵያ እንዲሁም በኢትዮጵያ ዲያስፖራ ዘንድ ሰፍኖ ማየት የሚፈልጉትን የዘመናዊ ህሳቤ ማሳያ ያስረዳሉ። አሁን ሁሉ ጋር ያለው የኢትዮጵያ ህብረተስን በለው በተለይ ዲያስፖራ ውስጥ ያለው ትልቁ ችግር ያ ነው። እዚህ ሀገር አርባ ዓመት ሰላሳ ዓመት ኖረን ይሄ ሀገር ይሄ ሲስተም እንዴት እንደሚሰራ እያየን ሪፐብሊካንና ዲሞክራት ኮንግረስ ውስጥ ተጨቃጭቀው ተሳድበው ከዛ በኋላ ደግሞ ቁጭ ብለው ልዩነታቸውን አስወግደው ምሳ የበሉ የአንድ የናሽናሊቲ ኔሽን ጥያቄ እስከሆነ ድረስ አንዱ ሆነው ይሰራሉ። ኢትዮጵያኖች ግን ሞሮለስ እርግማኔም በለው ምንም በለው አልተማርንም፣ አንማርም። የእሱና ያፓ ተጋደለ ብዙ ሺ ወጣቶች አለኩ። አሁን ዞር ብለን ስናው እንሾ ግን እዛ ሊያደርስ አልነበረም። ያ ደግሞ አልፎ መጥቶ ከደርግ በኋላ ቲፔሌት መጣ። ተሴም ሲዌሽን አልተቀየረም። ሁልጊዜ ልዩነቶች መጡ። ሪዞልቭ ማድረግ የምንፈልገው በመሳሪያ ነው እንጂ ቁጭ ብለው ተወያይቶ አይደለም። አሁን ኢትዮጵያ ውስጥ ያለው ሁኔታ ኤግዛክት ዘ ሴም ሪፍሌክት የሚያደርገው ፋኖ በለው ቲፒኤልኤፍ በለው አብይ በለው በመሳሪያ ነው እና ያም ባህል እስካልቀየርን ድረስ ኢትዮጵያ ካለችበት ሁኔታ ለመውጣት ብዙ አመት ይፈጅብናል። ያ ባህል መቀየር አለበት። ያም ደግሞ የሚቀይረው ዳያስፖራው እዚህ ያለው እያየ ካልተማረ ከባድ ችግር ውስጥ ነው ያለ፣ ነው ሁለቱም። አንጋፋ የሜልዋኪ ከተማ ነዋሪ ትውልድ ኢትዮጵያውያን ወጣት ትውልድ ኢትዮጵያውያን ለትምህርት ልቀት የሚያደርጉትን ጥረት እንዲቀጥሉ፣ በሰለጠነ አስተዳደርና ስልጣን ስርዓት ውስጥ ያላቸውን ተሳትፎ ማሳደጋቸው መጠነ ሰፊ ጠቀሜታም እንደሚኖረው በአጭር ቆይታችን አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም፣ ሚልዋኪ፣ ዊስኮንሰን። የአፍሪካውያን መሪዎች ተነሳሽነት በእንግሊዝኛው ምህጻር ያሌ አስረኛ ዓመቱን ዘንድሮ ላይ ደፍኗል። በዚህ መርሃ ግብር ላይ ተሳታፊ ከሆኑ ኢትዮጵያን ጋር ያደረግነው አጭር ውይይት በመቀጠል ይቀርባል። እሺ አመሰግናለሁ። አቤል አዳነ ባላለው የሚሰራው በአሁን ላይ በኢትዮጵያ ሰብአዊ መብት ኮሚሽን የጋምቤላ ጽህፈት ቤት አስተባባሪ ሆ ይሰራው ያገኛለሁ የመጣበት የመጣውበት። ትራክ ሲቪክ ኢንጌጅመንት ትራክ የሚባል ሲሆን የነበርኩበት ተቋም ደግሞ በጆርጂያ ስቴት ውስጥ አቴንስ ጆርጂያ በሚባል ከተማ ውስጥ ያለ ዩኒቨርሲቲ ኦፍ ጆርጂያ የሚባል ፐብሊክ ዩኒቨርሲቲ አለ። ሶ ዛሬ ወደ ስድስት ሳምንት አካባቢ የሚሆን በሲቪክ ኢንጌጅመንት ላይ የተለያዩ ስልጠናዎችን ሳይት ቤቶችን ስናደርግ ቆይተናል ማለት ነው። ስሜ ዶክተር ራምዚ ዩሱፍ ይባላል። የመጣሁት ከአዲስ አበባ ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ነው። የስራ ድርሻዬ ደግሞ በዩሮሎጂ ሰርጀሪ ረዳት ፕሮፌሰር ነኝ። ዩሮሎጂ ሰርጀሪ በኩላሊት በፊኛና በፕሮስቴት ሰርጀሪ ላይ ያተኮረ የቀዶ ጥገና ክፍል ነው። እና እኔ የቆየሁት ቆይታ የነበረው በዩኒቨርሲቲ ኦፍ ሚነሶታ ነበረ በትራኬ ደግሞ በፐብሊክ ማኔጅመንት ትራክ ነበረ። ስድስት ሳምንት ጥሩ የሆነ ቆይታ በሚኒሶታ አሳልፍ ያለሁ። ህሊና ሀሳብ እባላለሁ። ጠቅላላ ሐኪም ነኝ። የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። አሁን በጽንስና ማህጸን ክፍል ውስጥ ነው የምሰራው። እዚህ የመጣሁት በሊደርሽፕን ሲቪክ ኢንጌጅመንት ነው። የነበርኩት ደግሞ ሉዊዚያና ስቴት ዩኒቨርሲቲ ነው። ፓስካ ሽመልስ ይባላለሁ። ሐኪም ነኝ። በሊደርሽፕን ቢዝነስ ዩኒቨርሲቲ ኦፍ ኔቫዳ ሪኖ ነው እኔ የመጣሁትኝ። ህክምና ላይ እየሰራሁ አይደለም ከዲጂታል ሄልዝ ላይ ወይም ኦንላይን ላይ ያለ ከህክምና ጋር የተያዘ ቢዝነስ አለኝ። ከዛ በተጨማሪም ደግሞ እንጀራ ስራ ውስጥ ቢዝነስ አለኝ። ስለዛ በዛ መሰረት ነው የመጣሁት። ሶፎንያስ እባላለሁ። ሻሸመኔ ከሚባል ከተማ ነው የመጣሁት። አሁን ላይ የምሰራው አዲስ አበባ ውስጥ ሚውዚየም ፎር ዘ ዩናይትድ ኔሽንስ ለሚባል ኢንተርናሽናል ኤንጂኦ የካንትሪ ኪዩሬተር ሆኜ ነው የምሰራው። ጎን ለጎን ደግሞ በወጣቶች ዙሪያ ትሬዲንግ እና ቴክኖሎጂ ዲቨሎፕመንት ላይ እሰራለሁ። አሁን እዚህ ቨርጂኒያ ውስጥ ዩኒቨርሲቲ ኦፍ ቨርጂኒያ ነው የተወሰነ ጊዜ የቆየሁት። ሲቪክ ኢንጌጅመንት በሚባለው ትራክ ውስጥ ነው ያሳለፉት። ሀሳባቸውን ለማጋራት የተስማሙት ወጣቶች ለስድስት ሳምንታት ዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት የቀለም ትምህርትና የአመራር ስልጠናዎችን ወስደዋል። ስለነበራቸው ቆይታ ጠቅልል ያለ ሀሳባቸውን አስቀድሞ ያጋሩናል። በጣም ቆንጆ ቆይታ ነው ያሳለፍ ነው ምናልባት የአብዛኞቻችን ቆይታ ተመሳሳይ ሊሆንበት የሚችልበት ነገሮች አሉ። አብዛኛዎቹ አካዳሚክ ሴሽኖች አሉት ጥሩ የሆኑ በትልልቅ ዩኒቨርሲቲዎች ውስጥ የተለያዩ የአካዳሚክ የሊደርሽፕ ኮንሰፕቶችን ወይም ደግሞ ለወጣቶች በጣም ይጠቅማሉ ተብለው የሚታሰቡ ኮርሶችን ወስደናል። እነዚህ ኮርሶች በጣም ጠቃሚ ናቸው። ዋናው አላማቸው የግል የሊደርሽፕ ብቃታችንን የማሳደግ ቢሆንም ከዛም አልፎ አካዳሚካል እንዲሁም ደግሞ በምንሰራቸው መስሪያ ቤቶች ውስጥ ወይም ደግሞ በምናደርጋቸው የተለያዩ አክቲቪቲዎች ውስጥ ስኪል የመስጠት አቅማቸው ከፍተኛ ነበር። ብቻ ነበርኩኝ ከኢትዮጵያ የነበርኩት ያለውበት ቦታ ግን ሌሎች የነበሩት ከሌላ አፍሪካ ሀገሮች የመጡ ሰዎች በጣም የሚገርም ጭንቅላት ነው ያላቸው። የሚሰሩት ነገር በጣም ይገራርማል። ብዙ ሀሳብ ነው የወሰድኩበት እና ዝም ብለን ተቀምጠን ከሚመጡት ሰዎች ብቻ አይደለም ስንማር የነበረው፣ እርስ በርስ በጣም እየተማማርን ነበረ። ከሰዓት ላይ ማታ አብረን ነበር ሆቴል የነበር ነው እና አብረን ቁጭ ብለን በጣም ብዙ የምንረዳዳበት ነገሮች ነበሩ። ስለዛ ለኔ በጣም ከምንም በላይ የጠቀመኝ ነገር ነገ ከነጎዲያ ስራ አስፋፋ ብል ወደ ተለያዩ አፍሪካ ሀገሮች በተለይ ዲጂታል ላይ የምሰራው ነገር ዌብሳይት ስለሆነ ሁሉም ቦታ መሄድ ይችላልና በጣም ብዙ ኮኔክሽን የፈጠርኩበት። እኔ ሊደርሽፕ ሲቪክ ኢንጌጅመንት ላይ ነበር የነበርኩት። ሶ ምንድነው ትልቁ የተማርኩት ነገር ለማህበረሰብ የሚሰራ ነገር ላይ እንዴት ነው ከማህበረሰቡ መጀመር ያለብን የሚለውን ነው። ዩዥሊ የሆነ ፕሮጀክት ስንጀምር ሄደን እኛ ራሳችን ቀርጸ ነው ከዛ በኋላ እነሱ ላይ ሄደን አፕላይ ማድረግ ነው የምናውቀው። ይሄ ምን ያህል ዲስኮኔክቲንግ እንደሆነ ግን ከማህበረሰቡ ጀምረን ከዛ ከነሱ ጥያቄ ወስደን ፕሮጀክት ብንቀርጽ እና ከዛ ብንመለስ ስለሚያውቁንም ምን ያህል ኢንቮልቭድ ሊሆኑ እንደሚችሉ ኮሚዩኒቲ ቢልዲንግ ላይ እንዴት ከኮሚዩኒቲው መጀመር እንዳለብን ነው ትልቁ የወሰድኩት ነገር። ሌላ ደግሞ ስለ ራሳችን ሁላችንም ላይክ አሁን እኔ ምን አይነት ሊደር ነው መሆን ያለብኝ ወይም ለእኔ ምን አይነት ሊደርሺፕ ፊቲንግ ነው የሚለውን አይችበታለሁ። እኔ በበኩሌ እዚህ ኤክስፔሪንሱ ላይ የሁት አንድ ነገር ግልጥ ብሎ ነው ሊያሳዩን የፈለጉት ላይክ የሚሰራውን ብቻ ሳይሆን የማይሰራውንም ይሄ እኛ ጋም እየሰራ አይደለም የሚል አይነት ኤክስፔሪንስም ያለው እይታ ነው እና አሜሪካ ላይክ እንደሚታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ እነሱም ቻሌንጅ እንዳላቸው ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው እና ላይክ ሞር ኦፍ በስድስት ሳምንት ያው ሁሉ ነገር ተቀይሮ ሀገርም አይቀየርም እኛም ኮምፕሊት ያንቀየርም፣ ግን የእይታ ሺፍት ኦፍ ማይንድ ሴት እና የእይታ ፐርስፔክቲቭ አስተያየት ሁኔታ ነው የተረዳሁበት። አሜሪካ ውስጥ ያሉ ኮሚኒቲ ሰርቪስ ምን ይመስላል የሚሉትን ነገሮች ወደ ተለያዩ ቦታዎች ላይ በመሄድ ያየንበት አጋጣሚና ድሎች ተፈጥረውልናል። ሶ በአብዛኛው የሚሰሩት ስራዎች ህዝቡን ሊጠቅም የሚችሉ ፒፕል ኢንተረስትን ቅድሚያ ያደረጉ አሰራሮች አሉ። በዚህ በአሜሪካ ሀገር ሰው ይህን ነገር የመማር የማወቅ ከተለያዩ ኮሚኒቲ ሰርቪስ ላንጌጅ ካደረጉ ሎካል ሊደሮችም ጋር ሆነ ከዛም ከፍ ያሉ ሊደሮች ጋር የመገናኘት የእነሱን ኤክስፒሪያንስ የነሱን ልምድ የነሱን እውቀት የተጋራንበት ሁኔታዎች አሉ። እየተከታተላችሁ ያላችሁት ከዘንድሮ የማንዴላ ዋሽንግተን የጉድኝት ጉባኤ ተሳታፊ ኢትዮጵያውያን ወጣቶች ጋር የምናደርገውን ይይዝ ነው። ወጣቶቹ በሀገራቸው ውስጥ ከሚታዩ ተግዳሮቶች አንፃር የቀሰሙትን እውቀትና ልምድ በምን መልኩ ለተሻለ ውጤት ሊያውሉት እንዳሰቡ ደግሞ በመቀጠል ይነግሩናል። ያው ብዙ ተግዳሮቶች አሉ በሀገራችን። ለምሳሌ እኔ ቅድም እንደተገለጽኩት በሰብአዊ መብት ስራ ላይ የተሰማረው ባለሙያ ነኝ። ሶ ይህንን የሰብአዊ መብት ስራዎች በምንሰራበት ጊዜ የሚያጋጥሙ የተለያዩ ተግዳሮቶች አሉ። በተለይ ሀገራችን ማወቅ ካለበት በተለያዩ ቦታዎች ላይ ከሚከሰቱ ግጭቶች የተነሳ ያሉት የሰብአዊ መብት ስራዎች ብዙ ተግዳሮቶችና ቻለንጆች አሉበት። ነገር ግን አንድ የወሰድኩት ትምህርት ምንድን ነው እዚህ በአሜሪካ ውስጥ ያለው የሲቪል ራይስ ሙቭመንት አሁን ያለበት ደረጃ የደረሰው ያለምንም ተግዳሮት አይደለም። ብዙ ተግዳሮቶችን አሳልፈዋል። ሶ እነዚህን ተግዳሮቶች ኦቨርካም ያደርጉበትን መንገዶች ስማር ቆይቻለሁ። ሶ በተመሳሳይ ሁኔታም ሀገራችን ውስጥ ያሉን ተግዳሮቶች ምንም እንኳን ቢኖሩም በተለያየ መልክ በተለያዩ ሳይድ ያሉ ተግዳሮቶች ቢኖሩም ስቲል እነዛን ተግዳሮቶች ተቋቁመን ስራዬን ልቀጥልባቸው የምችልባቸውን ሁኔታዎች የተማርኩበት ኦፖርቹኒቲዎች ነበሩ። ሁሉንም ፕሮብሌም በተለያየ ዩኒክ ሶሉሽን ለመፍታት የሚያስችሉ ኪ ፖይንቶችን ትንብያለሁ። ሌላ አንድ አንድ ፕሮጀክት አለኝ። ፕሮጀክቱን ደግሞ ለማሳካት ኢንቫይት ያደረኳቸው ፕሮፌሰሮች አሉ ሆፕ ዊሊንግ ሆነ ይመጣሉ። ምንድን ነው አላማው? By cancer, especially by prostate, by, by, by prostate, by phenia, bladder cancer, and not. Uh, advanced on who underwent the surgery. Uh, ችግሮች አሉ። እኛ ፌስ የምናደርጋቸው ዴ ቱ ዴ እና እነሱን ከምንሰራው በጣም ትንሽ ሊሚትድ ከሆነ ካፓሲቲ ከፍ እንዲል ኢንቫይት አድርጊያቸዋለሁ እና ቪዚተር ፌሎሽ ፕሮግራም፣ ፕሮፌሰር ፌሎሽ ፕሮግራም የሚል ኮንሰፕት ነው። ስለዚህ መጥተው ኢትዮጵያ ኬዞችን አዘጋጅተን አንድ ላይ እየሰራን እኛ ካፓሲቲያችንን ቢውልድ አድርገን ከዛ በኋላ ቴክ ኦቨር የማድረግ ስራን ኢንተረስትድ የሆኑ ፕሮፌሰሮች አሉ። ስለዚህ አገርንም አትሊስት በሆነ መንገድ ለማሳደግ የሚጠቅም ነገር ነው እና ሆፕ ፉሊ ይሄ ፕሮግራም ተሳክቶ ከመጣ በጣም ብዙ ህይወታቸውን መታደግ እንችላለን። ተማርኩት አብሮ መስራትን ነው ማለት እኔ እማውቃቸው ነገሮች አሉ። ለምሳሌ ከሱ መማረው ብዙ ነገር አለ ከሱ መማረው ብዙ ነገር አለና አብረን የምንሰራ ከሆነ የሆነ ፓርት እኔ የማውቀው ፓርት ሊሚትድ ነው የሆነ ሰዓት ላይ የኔ ኖሌጅ ይቆማል ማለት የሆነ ሰው ካልተጨመረበት Um, it's kind of የሆነ ድረስ ብቻ ደርሼ ነው መቆመው ግን አብረን የምንሰራ ከሆነ የሆነ ትልቅ ቦታ እንደርሳለን። ሶ ከአፍሪካ አብረውን ከነበሩ ፌሎች ጋርም ኢቭን ኢትዮጵያ ውስጥ ምን ያህል አብረን መስራት እንዳለብን ነው በቃ የተማርኩ። ተግዳሮት አጋጥሞኝ የነበረው በዋነኛነት ስድስቱን ሳምንት ላይ ስሰራ የነበረው እንጀራዬ ላይ ነው እና ማሳደግ አለብኝ ራሴን ብዬ አስባለሁኝ። በጣም አሁን ሰርቪ እያደረግናቸው ያለ ነው ማህበረሰብ በጣም ወዶታል የምንሰራውን ነገር እና፣ እንዴት ነው ተጨማሪ ሰዎች ጋር መድረስ የምንችለው? አሁን ወደ በምትዎች የሚደርሱ ሰዎች ነው በየቀኑ ምንት የምናደረገው የምናገለግለው እና እንዴት ነው ወደ ሺዎች የምንደርሰው ወደ ሚሊዮኖች የምንደርሰው የሚለውን ነገር እና ትልቅ ፕሮጀክት ላይ ነው እየሰራሁኝ ያለሁት እኔ እዛ ካገኟቸው ሰዎች ጋራ በቅርቡ፣ እንግዲህ ከእግዚአብሔር ጋራ ይሳካል ብዬ ያስባለሁኝ። ያላየዋቸውን አስተሳሰቦች እንዳያደርጎኛል እነሱ የደረሱበትን ከምግብ ጋር የተያያዘ በመመልኩ ነው የሚሰሩት የሚለውን ነገር እንዳያደርጎኛል እና እሱ ፓርት ላይ ነው በጣም የተጠቀምኩት። አብዛኞቻችን ፕሮፖዛሎችን አዘጋጅተናል፣ ስንመለስ ኢምፕልመንት ማድረግ የምንፈልጋቸው ሀሳቦች ማለት ነው። በዚህ ፎከስ ፕሮጀክት ላይ ብዙዎቻችን የምናየውን ፕሮብሌም ወይም ደግሞ ተግዳሮት ብለን ያሰብነውን እኛ ደግሞ ምን ማድረግ እንችላለን፣ እንዴት ሶልቭ ልናደርገው እንችላለን ብለን ያሰብነውን ሀሳቦች ለማስቀመጥ ችለናል። ለዚህ በጣም መሰረታዊ ነገር የስኪል ጉዳይ ነው አንደርስታንዲንግ ጉዳይ የኦርጋናይዜሽን አለም ይሁን የግለሰብ የመሪነት ብቃት ነው። ሰው እኛ የወሰድነው የሊደርሽፕ ኮርስ አንዱ ስትሬንግዝ ቤዝድ ሊደርሽፕ ይባላል። ይሄኛው የእኛን ጠንካራ አቅም በማወቅ እሱ ላይ በመስራት ለፕሮብሌሙ ሶልቭ ለማድረግ ራሳችንን የምናበቃበት አካሄድ ነው። ስለዚህ በፎከስ ፕሮጀክታችን አንዱ አገራችን ውስጥ ያለውን ተግዳሮት ለመፍታት የምንችልበትን ስኪል አግኝተናል ብዬ አስባለሁ። ሀሳባችሁን ላጋሩን ሁሉ በእጅ አመሰግናለን ውይይታችንን ከማጠናቀቃችን በፊት እንግዶቻችን በወጣት አፍሪካውያን መሪዎች የትስስር መርሃ ግብር ውስጥ ያሳለፉት ጊዜ የፈጠረባቸውን ስሜት በአንዳንድ ቃል ይገልጹልናል ትልቅ እድል ወይ መልካም አማራጭ ነበር ብዙሀነትን ያማከለ ነበር በጣም አይንከፋች የሆነ እድል ነበር በጣም ጥሩ ጊዜ ነበር ለእኔ አስተማሪና አነቃቂ ነበር ይቀጥላል የቀጥላል። በመቀጠል ደግሞ ኤደን ገርመው በኦሮሚያ አካባቢ የራሷን ቤተ መጻሕፍት በመክፈት ታዳጊ ህፃናትና ህፃናትን በመጥቀም ላይ ያለች ወጣትን ታስታውቀናለች። መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጭ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ህጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ትችላለች። አዲስ አበባ በብዛት ስታይ ህጻናት ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋር ስትሄጂ ተማሪዎችን ታያለሽ፣ ህፃናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለሁ ዘመዶች አሉኝ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል። ከትምህርት ይልቅ ወደ ስራ ታያለሽ። እና ሁሌ ያ ነገር በጣም ነው የማዝነው ክፍለ ሀገር ሲሄድ የሆነ ቦታ ሄጅ ያነሳ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው ማዝነው እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት፣ ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር፣ በባዕድ ሀገር፣ በባዕድ ቤት እየተንከራተቱ ያሉ ልጆች ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ ሰፊ ነው። ግን አትሊስት እኔ በሙያዬ መምህርት ነኝ አውቃለሁ። ማንበብ ምን ያህል ጥቅም ለልጆች እንዳለው ትምህርት ምን ያህል ጥቅም እንዳለው አውቃለሁ፣ ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል፣ እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው ማድረግ የምችለው? በቃ ሁሌ ያ ነገር ነበር ውስጥ ያለው። ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ህጻናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው። ላምን ችግር መጣ መሰለሽ። እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችም ያው ዋና የትምህርት ሁኔታ ከመስጠት ውጪ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ እና በቃ ሻይ እናዘጋጅላቸው፣ ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድነው ዓላማዬ መጽሐፍ ብሎ እንዲመጡ ነው የፈለኩት። በቃ ከዛ በኋላ በፍጹም በምግብማ አናታልላቸውም ይህን አልቀበልም ሌላ ነገር መፈለግ አለብን ብዬ ሳስብ ምንድን ነው መጫወቻ ቦታ የሚባል ነገር የለም እዛ ቦታ ድዋዥ ወይ አይተው አያቁም። እነዛ ልጆች ሸርተቴ አይተው አያቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየውትን ነገር ነው አሁን የምገልጸውና ብቻ እነዛ ልጆች የሚጫወቱባቸውን ነገሮች አያቁም፣ አይተው አያቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም እና ከዛ መጫወቻ እናርግ ተባለ። ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቅረጣቸው ማስተዋሏ እንዳሳሰባትም ገልጻለች። በእውነት ለመናገር እኔ መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው እንኳን የመጫወቻ የምገዛበት ምንም ብር የለኝም። ምንድን ነው ያሰብኩት? ሰዎችን ማሳተፍ ፈለኩ። ከቤተሰቦች ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ፣ ስራዬን እንዲያደንቁልኝ በቃ ፈለኩ እና አንዳንድ ሰዎችን ሳናገር ማንም አልገባው። በእውነት ምንድን በብዛት ያሉኝ ነገር

ወደ ታች ዝቅ የሚያደረግ ነገር ነው። ነገ በወንጪ ወረዳ በጨቦ መምንደር የተከፈተው አነስተኛው ቤተ መጽሐፍት ቅዳሜና ሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ህፃናቱና የአካባቢው መምህራን ደስተኛ ናቸው ይላሉ። አስተማሪም ሌላ ነው ማ ተማሪ አለች።

ዝቅተኛና መምህርት ኤልሳቤት ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ዣንጥላ የተሰኘች የልጆች መጽሐፍ ደራሲም ናት። መነሻዬ ምንድን ነው መሰለች? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና በቃ ዣንጥላዋን የሚነካባት ሰው አትወድም እና ሁልጊዜ ትመጣና ይ ዣንጥላዬ፣ ነፋሱ ገነጣጠለብኝ። አቤ ዣንጥላዬ በስብሳለች። እንዲህ ነው እናቶች የሚሉ፣ ዣንጥላዬ በሰበሰ፣ ዣንጥላዬ የተገነጠለ ከፀሐይ ጋር ሁልጊዜና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላና ወይን ጠጅ ዣንጥላ ናቸው እና ከተፈጥሮ ጋር የሚያደርጉትን እንደው ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው። እና ጋዜጠኛና መምህር ቴልሳቤት ድንቁ እናመሰግናለን። ሙሉ ቅጂው በዌብሳይታችን ላይ ይቀመጣል። አብራችን ስላመሻችሁ እናመሰግናለን። መልካም ምሽት ይሁንላችሁ።